Somebody. ዶክተር ጌታቸው በጋሻው ጤና ይስጥልኝ እንደምን አሉ? ጤና ይስጥልኝ ደህና፣ እናንተ እንዴት ናችሁ? እግዚአብሔር ይመስገን ደህናንን። አሁን የደወልኩሎት ትናንትና መቋቋሙን በይፋ ስላሳወቃችሁት ንቅናቄ አንዳንድ ጥያቄዎችን ለማንሳት ነበርና ምንድን ነው ለመሆኑ ይሄ ንቅናቄ እንደ ግንባር ነው እንደ አህዳዊ ፓርቲ ነው የመሰረታችሁት ወይስ ሌላ ቅርጽ አለው? ይሄ የኢትዮጵያ አገራዊ ንቅናቄ የተመሰረተው በአሁኑ ጊዜ ከአራት ድርጅቶች ነው። የጋራ አመራር ይኖረዋል በሁለት ደረጃ ማለት፣ የወኪሎች ካውንስል የሚባል አለ። ካውንስል ኦፍ ሪፕሬዘንታቲቭስ በእንግሊዝኛ ምክር ቤት አይነት ማለት ነው። ምክር ቤት ያው የወኪሎች ምክር ቤት ከሁሉም ድርጅቶች እንደየመጠናቸው የመጠናቸው የሚውጣጣ ማለት ነው። ከዛ በዛው መጠን ደግሞ የስራ አስኪያጅ ኮሚቴ ወይም ኤግዜኪቲቭ ኮሚቲ የሚባል አካል አለው። እንግዲህ ከዚህ በላይ ደግሞ ኮንሰልታቲቭ ካውንስል ማለት የአማካሪዎች ምክር ቤት የሚባልም ይኖረዋል ማለት ነው። በተቻለ መጠን ይህ ግንባር ህብረት፣ ጥምረት ያልተባለበት ምክንያት ይሄ የጋራ ንቅናቄ በአንድ እዝ ስር ሆኖ ሁሉም ድርጅቶች የየድርጅታቸውን ስሬት በዚህ አዲስ በተፈጠረው ንቅናቄ ስር ለማስኬድ እንዲችሉ ለማድረግ ነው። ጠቅላላ ውህደት ነው ለማለት አንችልም። ደግሞ እንደ ሌሎቹ በጣም ተለያይተው ደስ ባላቸው ጊዜ ብቻ ተገናኝተው የሚሰሩ አይሆንም። አንድ የተማከለ አመራር ይኖራቸዋል። ተግባራቸው በሙሉ የእያንዳንዱ ድርጅት ትናንሽ ለየት ያሉ ተግባሮች ከዚህ የንቅናቄው ዓላማ ጋር በማይጻረሩ መንገድ ለዛ ተገዥ ሆነው ይሰራሉ ማለት ነው። እንግዲህ በስም ጠርታችሁ ይሄ ጥምረት ነው ወይ ህብረት ነው ወይ ግንባር ነው አትበሉት እንጂ ወጥ የሆነ አህዳዊ ፓርቲ ግን አይደለም። ወጥ የሆነ አንድ አህዳዊ ፓርቲ አይደለም። ሁሉና በእምነታችን ከመተዋወቅ በኋላ ወደዛ ሊያመራ የሚችል በዛ ውስጥ የሚገናኙ ድርጅቶች ወደ አንድነት መርጅ ወይም እንዲዋሃዱ ያበረታታል። ተዋህዶ ወደ አንድነት እንዲሄዱ ሁሉም ያበረታታል። ግን አላማው በረጅሙ ጊዜ ወደ አንድ ሀገራዊ ድርጅት፣ አንድ ወጥ ድርጅታዊ ድርጅት እንዲደርስ ይሞከራል። እስቲ ከእርሶ ከራሶ አንደበት ለመስማት እነማን ናቸው ወይም እነማን ናችሁ? በድርጅት ደረጃ ይዘርዝሩ። በዚህ ድርጅት ደረጃ ያሉት አንደኛ አርበኞች ግንቦት ሰባት ሁለተኛ የኦሮሞ ዴሞክራሲያዊ ግንባር ሶስተኛ የአፋር ሕዝብ ፓርቲ አራተኛ የሲዳማ ሕዝቦች ዴሞክራሲያዊ እንቅስቃሴ ናቸው። እንግዲህ እነዚህን አሁን የዘረዘሩልኝን ስናያቸው ከአርበኞች ግንቦት ሰባት በስተቀር ሌሎቹ በብሔር እና በብሔረሰብ ደረጃ የተደራጁና የተዋቀሩ ናቸው። እንዴት ነው እንዴት ነው ይሄንን በግንባርም ደረጃ ይሁን ለማጣጣም የምታስቡት? ልክ ነው። ምንም ችግር የሌለበት ዋናው ነገር ኢትዮጵያን መሰረት ያደረገ ነው። ስምምነታቸው ሶስት ዋና ነገሮች ናቸው ያሏቸው። አንደኛ ፌዴራል የኢትዮጵያ ግዛቷ የተጠበቀ አንድ ኢትዮጵያ ላይ ነው። ሁለተኛ ዴሞክራሲያዊ የህዝብ መብቶች በሁሉም መልካቸው የሚጠበቅ እና ለዚህ የሚታገሉ መሆናቸውን እና ሶስተኛ ደግሞ ማንኛውም የፖለቲካ ስልጣን ከላይ እስከ ታች ተዋረድ ያሉት በህዝብ ምርጫ ብቻ መሆናቸው ናቸው። እና እነኚህ በእነኚህ ላይ እስከተስማሙ ድረስ በአንድ ጎሳ ወይም ብሄር ቢደራጁ ወይም በአገር አቀፍ እና ብሄር አቀፍ በሆነ ቢደራጁ ምንም ለውጥ የሚያመጣው ነገር የለም። ከስሙም ከፕሮግራሙም ከተግባሩም በምታዩበት ጊዜ አንድን በብሄር ለይቶ አያነሳም። ኢትዮጵያዊ ነው ሙሉ በሙሉ እና ለኢትዮጵያ የሚታገል ነው እና ስለዚህ ለዚህ ብሔር ብለይተን እንታገላለን የሚል የሌለበት የጋራ ፕሮግራም ነው ያለው ስለዚህ ከሚያለያዩን ይልቅ የሚያገናኙን ነጥቦች እነዚህ ናቸው ብላችሁ እንደ መሰረታዊ መነሻ የወሰዳችኋቸው እነዚህን ባህሪያት ነው ማለት ነው የየፓርቲዎቹን በትክክል በጣም ትክክል ዶክተር ጌታቸው ለመሆኑ አሁን ኢትዮጵያ ውስጥ ስራ ላይ ያለውን ምናልባት አሁን በአስቸኳይ ጊዜ ሁኔታው ምክንያት በተወሰነ ደረጃ የተቋረጠ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት እንዴት ነው የምታዩት? እናንተ በተናጠል በፓርቲዎች ደረጃ የሚሆን አሁን በፈጠራችሁት ንቅናቄ እንግዲህ ምናልባት ዝርዝር ነጥቦቹ ወደፊት ሊነሱ ይችሉ ይሆናል። ጠቅላላ የንቅናቄው እምነት ብዙ የአገሪቱ ችግሮች የመጡት ከአገሪቱ ፌዴራል ሕገ መንግስት ጋር በተያያዘ ሁኔታ ነው፣ የሽግግር መንግስት መቋቋም እንዳለበት ይህ የሚቋቋመው የሽግግር መንግስት ደግሞ አዲስ የአገሪቱን ህገ መንግስት እንዲቀረጽ የሚያደርግ። ይሄንን ሲሉኝ አሁን ያለው ህገ መንግስት መሰረዝ አለበት የሚል እምነት አላቸው እንዳለ? አዎ፣ ሙሉ በሙሉ ይህ ህገ መንግስት ይሰረዛል፣ አዲስ ህገ መንግስት ለአገሪቱ ይመጣል። ያ ህገ መንግስት እንዴት እንደሚመጣ ምን ምን እንደሚይዝ እና ዋናው ወደፊት ኢትዮጵያ ምን ትመስላለች፣ ምን አይነት አስተዳደራዊ መዋቅር እና ቅርጽ ይኖራታል? የሚሉት ሁሉ የሚወሰኑት በዚህ በህገ መንግስቱ ስለሆነ በአጠቃላይ ዋና አንድ ስምምነት ያለበት ፌዴራል የኢትዮጵያ መንግስት ይሆናል ነው ይህ ፌዴራል ዴሞክራሲያዊ ሁሉን ዜጋ ጥቅሞቻቸውንና ኢንተረስቶቻቸውን ወይም የሚመለከቷቸውን ጉዳዮች ሁሉ ከሁሉ ስቀያ ያስገባ እንደሚሆን ግን አንድ ፌዴራላዊ ዴሞክራሲያዊ ኢትዮጵያ የምትመሰረትበትን የሁሉም ህዝብ መብት እኩል የሚጠበቅበትን ሁሉም ህዝብ በአገሪቱ ውስጥ በፈለገበት ቦታ ተንቀሳቅሶ የመስራት የመኖር መብቱ የተጠበቀ የሚሆንባትን እንደሚሆን ስምምነት ዝርዝሮቹ ውስጥ አለ እንግዲህ ዶክተር ጌታቸው አሁን አዲስ ህገ መንግስት መቀረጽ አለበት የሽግግር መንግስት መቋቋም አለበት ሲሉኝ አሁን ያለው ሪፐብሊክ መፍረስ አለበት የሚል አቋም ነው ያላችሁ ማለት ነው ሂደት ነው። ልክ ያለው መንግስት ሲወርድና ሌላ አዲስ የሽግግር መንግስት ሲጀምር በአንዴ ሁሉን ነገር ለማፍረስ አይቻልም። ለጊዜው ሁሉም ነገር ተስተካክሎ እስኪቀርቡ ድረስ መሻሻል እና ለውጥ ሊደረጉባቸው የሚችሉት የአሁኑ ህገ መንግስት አንቀጾች እነኚህ በድርጅቶቹ በተሳታፊ ድርጅቶች ስምምነት የሚለወጥ የሚቀየር የሚሻሻል እየሆነ ብቻ አንድ ለመመልከትና ህግን ለመጠቀም የሚያስችል የአሁኑን ያለውን ህገ መንግስት እንደ መሰረት አድርጎ ከነ ማሻሻያዎቹ ለአጭር ጊዜ ለዚህ ለሽግግሩ ጊዜ ይሄዳል። ከዛ የመጀመሪያው ተግባር በእርግጥ የወደፊቱ ኢትዮጵያ የሚለው ጥያቄ ስለሚሆን አዲስ የህገ መንግስት ቀረጻ፣ እሱ ትልቁና ዋነኛ አጀንዳ ነው የሚሆነው። ለመሆኑ አሁን ካለው መንግስት ጋር መደራደር ወደ ለውጥ መሄድ አይቻልም የሚል ምዳሜ ላይ ደርሳችኋል። መንግስቱ አሁን በተለይ በቅርብ ወራት ውስጥ ብዙ ለውጦችን ለማድረግ ቃል እየገባ ነው። ከጠቅላይ ሚኒስትሩ ጀምሮ የተለያዩ ባለስልጣናት እየተናገሩ ናቸው። የምርጫ ህጉን እስከ ማሻሻል የሚደርስ የመንግስታዊ መዋቅሩን እስከ ማሻሻልና እስከ መለወጥ የሚደርሱ ለውጦችን ለማድረግ ቃል እየገባ ነው። እና ተደራድሮ ለውጥ ማምጣት አይቻልም የሚል አቋም አላችሁ እንዴ? በመሰረቱ ሁለት ነገሮች ናቸው የዚህ መንግስት ታሪክ የሚያመለክተው ነገር ካለ በድርድር መልካም የችግር መፍቻዎችን ዘዴ ሲከተል ታይቶ አይታወቅም። ጉልበተኛ፣ ገዳይ፣ ጨፍጫፊ መንግስት ነው እና አመኔታም የሌለው መንግስት ነው። አንድ ይሄ ነው። ሁለተኛ እነኝህ ሁሉ ድርጅቶች ይሄ የመንግስት ለውጥ በሚመጣበት ጊዜ በተቻለ መጠን ምንም ጉዳት በሰው ህይወት በአገሪቱ ንብረቶች ላይ እንዳይደርሱ ይፈልጋል። ይሄን ለማድረግ የሚቻለው ሰላማዊ ንግግር፣ ድርድር ነው። ግን መታወቅ ያለበት የኢትዮጵያ ሕዝብ የጠየቀው ድርጅቶቹም የሚያምኑበት መንግስታዊ ለውጥ ነው። መንግስታዊ ለውጥ ይሄ ያለው መንግስት በተለይ የወያኔ መንግስት ራሴን አፍርሼ ሕዝብ የሚፈልገውን አዲስ የሽግግር መንግስት አቋቁሟለሁ ብሎ እንደማይሰራ በጣም እርግጠኞች ነን። መቼም እንደው ተአምር ካልተፈጠረ በስተቀር ተአምር ተፈጥሮ እንደዛ ብል በጣም ደስተኞች ነው የሚሆኑት እነኚህ ድርጅቶች በሙሉ። ግን ይሄ ይመጣል ብለን አንጠብቅም። ስለዚህ ትግሉ ጉዳቱ ባነሰ መንገድ፣ በተለይ ደግሞ እነኚህ ዓለም አቀፋዊ ደጋፊዎቻቸው እና ተባባሪዎቻቸው ብዙ ጫናዎችን እያደረጉ በሰላማዊ መንገድ አዲስ የሽግግር መንግስት ለማቋቋም መቻል ነው። ሌላው ጥያቄ መቼ ነው የዚህ ሀሳብ ንቅናቄውን የሚመስረት ሀሳብ ጥንስስ የተነሳው? በጣም ሰንብቷል። በድርጅቶች ደረጃ ከአንድ ሁለት ዓመት በፊትም ቢሆን ፎርማል ወይም ውል በያዘ መንገድ በድርጅቶች ውስጥ መነጋገር የተጀመረው ፌብሩአሪ ውስጥ ነው፣ የካቲት ማለት ነው። የካቲት በሁለት ሺህ ስምንት የተጀመረው በመጀመሪያ አርበኞች ግንቦት ሰባትና በኦሮሞ ዴሞክራሲያዊ ግንባር ነው። ከዛ የአፋርንና የሲዳማን እንቅስቃሴዎች አካተተ። ዘጠኝ ወር የአንድ የፈጀ ነው በብዙ ዝርዝር ነጥቦች ላይ ስለሆኑ ሲደረጉ የነበሩ ከሰላሳ በላይ ስብሰባዎች በአካል እና ከሀምሳ በላይ በኤሌክትሮኒክስ ስብሰባዎች በዚሁ በአሜሪካ እና በአውሮፓ ተካሄደዋል እና ረዘም ያለ ጊዜ ነው ማለት ነው። ለመሆኑ እነዚህ ውይይቶች፣ ሀሳቦች ይህንን ንቅናቄ የመፍጠር ሂደት ምን ያህል በአባሎቻችሁ ውስጥ እስከታች ድረስ ወርደው ውይይት ተደርጎባቸዋል በሁሉም ድርጅቶች ውስጥ ሰፊ ውይይቶች ተደርገዋል። ጊዜ የሚፈጀው ይሄ ነው። አባላቶቻቸውን በሙሉ አሳምነው ይሄ ከሁለት አንጻር አንደኛ፣ የኢትዮጵያን ሕዝብ ትግል ይጠቅማል። ይሄን የተበታተነውን ትግል ወደ አንድ ጎራ እንዲሰባሰቡ የራሱ አስተዋጽኦ ያበረከታል። ሁለተኛ፣ ድርጅቶቻቸው ያወጧቸውን ታክቲክ እና ስትራቴጂ በተሻለ መንገድ ለማስቀጣት፣ ለመስራት ይረዳል የሚሉ ላይ ሙሉ እምነት እስኪደርሱ ድረስ ጊዜ ተሰጥቷቸው በአባ አመራሮቻቸው እነኛን የውይይት ጭማቂዎቻቸውን እየያዙ እየመጡ ነው። ኔጎሺሽን ወይም ስምምነቶቹን፣ ድርድሮቹን ሲያደርጉ የነበሩ የትግል ስልቱ ምንድን ነው የሚሆነው ይሄ ንቅናቄ? እዚህ ንቅናቄ የትግል ስልት ሰላማዊ ህዝባዊ አመፅ፣ ከመካከላችሁ ግን በትጥቅ ትግል የሚያምኑና የትጥቅ ትግል እያደረጉ መሆናቸውንም በግልጽ እየተናገሩ ያሉ የኢትዮጵያ መንግስት፣ ለነገሩ ይሄንን እንቅስቃሴያቸውን እየተናገረባቸው እየተናገረላቸው ያሉ ድርጅቶች አሉ። እንዴት ነው የምታጣጥሙት ይህንን? ምንም ቀላል ነው። ንቅናቄውና እያንዳንዱ ድርጅቶች እንግዲህ የተለያዩ ናቸው እና ይሄ እንደ ንቅናቄ እነኝኑ አራቱን ድርጅቶች ድርጅቶች ይዞ የሚካሄደው ሰላማዊ የህዝባዊ አመፅ ትግልን ነው የሚያካሄደው። የሚወክለውም ይሄንን ነው እና እዚህ ግን እያንዳንዱ አባል ደግሞ ከዚህ ውጭ ሌላ የትግል ስልት አለኝ የሚል ከሆነ ያንን ያካሄዳል። ማን እያንዳንዱ ድርጅት የየራሱን የትግል ስልት የመተግበር እና ሌሎቹ ደግሞ ያንን ያለመቃወም፣ ግን በጋራ የሚሰሩ የሰላሙን ትግል ብቻ እንደሆነ በግልጽ አንስተው ተነጋግረውበታል። ይህ ብዙ ጊዜ በተለያዩ አለሞች የታየ ነው። ደቡብ አፍሪካ ካያችው ኤኤንሲ ሰላምንና የትጥቅ ትግልን ሲያካሄድ፣ ሌሎቹ ደግሞ ሰላማዊ ትግልን ብቻ በከተማ ውስጥ ያካሄዱ ነበር። ግን በአንድነት ወደ አንድ የጋራ ግንባር ነበራቸው። በአየርላንድ እንደዚህ አይነት የሰላሙንና የትጥቅ ትግልን የሚያካሂዱበት ምሳሌዎች ብዙ በርካታ አሉ እና በዛ መሰረት ነው የታሰረው። ይሄ ጉዳይ እንግዲህ ዶክተር ጌታቸው እንደነገሩኝ ይሄ ንቅናቄ የተመሰረተው በአሜሪካ እና በአውሮፓ ባሉ የነዚህ ፓርቲዎች አባላትና መሪዎች ነው። ምን ያህል ሰርጾ የመግባት አቅም አላችሁ? በሀገር ውስጥ እንቅስቃሴ ውስጥ ምንድን ነው የምታስቡት? አላልኩም። በአሜሪካ እና በአውሮፓ ባሉት አባላቶቻቸው ነው አላልኩም። ስብሰባዎቹ፣ የድርድር ስብሰባዎቹ፣ የስምነት ስብሰባዎቹ በአሜሪካ እና በአውሮፓ ውስጥ ነው እየተካሄዱ ቦታ እየተለዋወጡ። ግን አባሎቻቸው በዓለም ዙሪያ በኢትዮጵያ ውስጥ ነው እና በዋናነት በኢትዮጵያ ውስጥ ያሉት እና እነሱም በተለያዩ መንገዶች ከመሪዎቻቸው ወይም ውጭ ካሉት የድርጅቱ ክፍሎች ጋር በሚገናኙባቸው ዘዴዎች ተገናኝተው ሀሳቦቻቸውን፣ ፈቃዳቸውን ለግሰዋል። ለመሆኑ የተመዘገቡ አባላት አሏችሁ እነማን ናቸው ብዬ አልጠይቅም አሉ ወይ ግን በደፈናው እነዚህ አራቱም ድርጅቶች የሚያውቋቸው ይህንን ያህል አባላት አሉን የሚሏቸው በሀገር ውስጥ የሚሆን ከሀገር ውጭ አሉ በቁጥር ሊጠሩት የሚችሉት አባል ይሄን ለመናገር እኔ ፍጹም ነጻነቱንም የለኝም ምክንያቱም የማንኛውም ድርጅት አባል ሳልሆን አመቻች፣ አገናኝ እና ቢ አደራዳሪ ሆነን እኔና ሻለቃ ዳዊት ወልደ ጊዮርጌስ ስናገለገል ነው የቆየ ነው እና ድርጅታዊ አባላት ብዛት እና ቁጥር እነሱም ለመናገር ፈቃደኛ መሆናቸውን አላውቅም። ምክንያቱም እነኚህ ሁሉ ድርጅቶች በዚህ በወያኔ መንግስት ህግ ስር ነው የሚተዳደሩት እዛ ኢትዮጵያ ያሉትና፣ ይህን ለማድረግ አይቻልም። በአጋጣሚ አሁን ቀጥሎ ላነሳ የነበረውን ጥያቄ አነሱልኝ። ዶክተር ጌታቸው እርሶ ማኖት ለማለት ጥያቄ ነበረኝ ከነዚህ ፓርቲዎች ጋር በተያያዘ እና እንደዚያ ከሆነ አሁን የሰጡኝ መግለጫ ምን ያህል ዋጋ አለው ቫሊዲቲው አደራዳሪ ነበር ብዬ በምልበት ጊዜ እነኚህ ነጥቦች በሙሉ እኛ ባለንበት እንዲሁም በዋናነት እኛ እነኚህ ነገሮች በመቅረጽ በማንሳት እና ሀሳቦቹን በመቅረጽ እና በሁሉም በኩል ይሁንታውን በመቀበል በጣም የተሳተፍን ነን። ስለዚህ ስለዚህ ዋ ዋስትና ዋስትና አለው ስምምነቱ። ይሄ ነው በአደባባይ የተፈረመው ዶክመንት ሰነድ እነኚህን ዝርዝር ከዚህም የባሰ ዝርዝር ነጥቦችን ነው ይዞ ያለው እና አሁን የተመረጡት የድርጅቱ መሪዎች አቶ ሌንጮ ለታ ፕሮፌሰር ብርሃኑ ነጋና ዶክተር ዲማ ኖጎ በየጊዜው በነኝህ ላይ መግለጫዎች እንደሚሰጡ እነሱም በእናንተም በማንም ተጠርተው ተጠይቀው መልስ የሚሰጡ መሆናቸውን እገምታለሁ፣ ኧረ አረጋገጣለሁ። ስለዚህ ለመገናኛ ብዙኃን ዋጋ አለው። አሁን እርሶ እየሰጡኝ ያሉት ማብራሪያ ማለት ነው እንዳለ ዋና የስምምነቱን ዶክመንት ነው እየገለጽኩ ያለሁት እና ስለዚህ ትልቅ ዋጋ አለ። የስራ አስኪያጅ ወይም የስራ አስፈጻሚ ኮሚቴ አለው ብለውኛል። ይሄ ንቅናቄ አሁን የጠቀሱልኝ ስሞችም አሉ። አቶ ሌንጮ፣ ፕሮፌሰር ብርሃኑና ዶክተር ዲማ መሪዎች እንደሆኑ ገልጸውልኛል። ምንድን ነው ኃላፊነት ማን ምንድን ነው? በዚህ አቶ ሌንጮ ለታ እና ፕሮፌሰር ብርሃኑ ነጋ ኮቼርስ ወይም ምንድን ነው ተባባሪ ሊቃ ነው ምናምን ተባባሪ ተባባሪ ሊቀ መንበሮች ናቸው። የካውንስል ኦፍ ሪፕሬዘንታቲቭስ ወይ የወኪሎች ጉባኤ ሊቀ መንበሮች ናቸው። እነሱ በተወሰነ የጊዜ ሰሌዳ ረዘመ ባለ ጊዜ በአጭሩ በሶስት ወይ ከረዘመ እስከ ስድስት ወር ባለ ጊዜ የሚገናኙ አጠቃላይ ፖሊሲዎችን የሚነድፉ ሲሆኑ የስራ አስኪያጅ ኮሚቴው ደግሞ ያነኝን በካውንስል በወኪሎች ጉባኤ እዛ ላይ የተቀረጸውን ሀሳብ ፖሊሲ በየዕለቱ ተግባር ላይ የሚያውል ነው። እና ዶክተር ዲማ ይሄንን የዕለት ተዕለት እንቅስቃሴውን ተግባር ይመራሉ። ምን ማለት ነው? ዋና ጸሐፊ ናቸው ማለት ነው። እሳቸው እንደ ዋና ጸሐፊ እና እንደ ሊቀመንበር የኤግዘኪቲቭ ኮሚቴው የስራ አስኪያጅ ኮሚቴው መሪ ናቸው። በአቶ ሌንጮ ለታና በፕሮፌሰር ብርሃኑ ነጋ መካከል ግን ዋናና ምክትል አይነት አስተላለፍ የለም እኩል የለም። ተባባሪ ሊቀመንበሮች ናቸው ሁለቱም። ዶክተር ጌታቸው በጋሻው በጣም አመሰግናለሁኝ ስለሰጡኝ ማብራሪያና ስለጊዜው። እኔም እንደዚሁ ለእድሉ በጣም አመሰግናለሁ።